ከሦስት መቶ በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ ነው ሲል ራሱን ለሕዝብ ያስተዋውቀው አዲሱ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ በቀጣዩ ሀገራዊ ምርጫ ላይ ከመፎካከር በፊት ቅድሚያ የምሰጣቸው ጉዳዮች አሉኝ ብሏል የፓርቲው የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ። አንደኛ ሀገርን ማረጋጋት ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነጻነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈንበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ይዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል። ሁለተኛ ለውጡን ተቋማዊ ማድረግ፣ ኢትዮጵያ ውስጥ የመጣውን ለውጥ የምንፈልገውን ዓላማ እንዲመታ ከጥቂት ስልጣን ጫፍ ላይ ያሉ አመራር ሰጪዎች በጎ ፈቃድ ወጥቶ ተቋማዊ መሆን ይገባዋል። የመንግስት ተቋማት ሁሉንም ዜጎች በኩል የሚያዩና ለየትኛውም የፖለቲካ አመለካከት ወይንም የእምነት አመለካከት የማይወግኑ ገለልተኛ ሆነው ህግን ብቻ መሰረት አድርገው ህዝብን ማገልገል የሚችሉበት ቁመና እንዲኖራቸው እንዲሁም እርስ በርሳቸው የሚጠባበቁ ወይንም ቼክ ኤንድ ባላንስ ያላቸው እንዲሆኑ ኢዜማ የተቻለውን ሁሉ ይሰራል። እነዚህ ሁለት አብይ ተግባራት ሳይከናወኑ ለስልጣን የሚደረግ ፉክክር ውስጥ መግባት ሀገራዊ መረጋጋትን ከዛም አልፎ የሀገር ህልውና ላይ ከፍተኛ የሆነ አደጋ እንደሚደቅን እናምናለን። ከኢትዮጵያ ውጭ ሲዘጋጁ ቀዳሚ ከሆኑት ፓርቲውን ማስታወቂያ መድረኮች አንዱ በሆነው የዋሽንግተን ዲሲ ህዝባዊ ስብሰባ ላይ ነው። ይህንን ያሉት ፓርቲው በጠቅላይ ሚኒስትር አብይ አህመድ መንግስት የተወሰዱ ጅምሮችን በመልካም እንደሚመለከትም በዚህ መድረክ አስታውቀዋል። በእርግጥ አብይ ከውስጥ ነው የወጣ፣ ግን ሜንታሊ አጋኒስ ነው እሱ ከነዛ ውስጥ ወጣ። ፊዚካሌ እንደ ኤፒዲያረት ትሪት ልናደርገው እንችላለን ግን ያለው አስተሳሰብና ይዞ የመጣሰብ የምንደግፈው አስተሳሰብ ነው። ከፓርቲው አመራሮች መካከል አንዱ የሆኑትን አቶ ኦባንግ አማንን የሰማ ናቸው። የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ አስቸኳይ የተቃውሞ አጽፋዎችን ማሰማት በሚገባበት ሰዓት ዝምታን መርጠዋል። የዶክተር አብይን አስተዳደር ጥፋቶች ለመተቸት ተነሳሽነት አጥተዋል የሚሉ ትችቶች በዚህ መድረክ ላይ ተነስተው ነበረ። ወያኔ ያቆመው መንግሥት ነው ያለ አሁንም እየደግፋሉ እሱ ነው ስለዚህ በአሁኑ ሰዓት ላይ የተሰራ ያለው አዲስ አበባ ላይ አብይ የሚመራው ድርጅት ወገኖችን፣ ህዝቦችን እያፈናቀለ ሄደውም በሚጠይቁበት ሰዓት ሕፃናቶች እየሞቱ ነው። በአሁኑ ሰዓት እያለቀሱ ነው። ይህንን ጉዳይ አይታየውት እርሶ እርሱ አብይን የመደገፍና ያለመደገፍ ጉዳይ ነው ወይ ለካ ትግል ላይ ያስገባው ፓርቲው አሁን በስልጣን ላይ ላለው መንግስት ያለው መልካም እይታ በመንግስት ኃይሎች የሚፈጠሩ የመብት ክልከላዎችና የሕግ መሠረት የሌላቸው እርምጃዎችን በተመለከተ ድምፁን ለማሰማት እንዳልገታው የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ይሟገታሉ። የመግለጫዎች ብዙ ዝም ብለን አናወጣም ምናምን ስንል ላለው መንግስት የምናያቸውን ችግሮችና ስህተቶች አንነግርም ማለት አይደለም። አሁን ዛሬ የተናገርኳቸውን የስርዓቱ ችግሮች የሚባሉትን በጽሁፍ ነው፣ ወደ ሰላሳ ምናምን ገጽ ጽሁፍ አዘጋጅተን ነው ወስደን የሰጠናቸው። እነኚህን ችግሮች በደንብ እንትን ካላያችኋቸው በኋላ አገሪቱ ወደ ችግር ትገባለች። እኛ ይሄንን ነገር የማደናቀፍ ኢንትረስት የለንም። ማለት ስህተቶች ሲፈጠሩ ዝም ብለን እናያለን ማለት አይደለም፣ እንናገራለን። አፕሮፕሬት ቻናል አለን ይሄንን የምንናገርበት፣ በፓርቲዎች ስብሰባዎች ላይ እንናገራለን። በቀጥታም ግን ለነሱ እንትን እናደርጋለን። እኛም በየቦታው በምንሄድበት ጊዜ ሁልጊዜ እንዲህ አይነት ችግር ይገጥመናል። ለኛም አልጋ ባልጋ አይደለም። ሁልጊዜ እየተከራከርን እየተከራከረን እየተጋፋን ምን እያልን ነገሩ ግን እንዳይበጠስ እየተጠነቀቅን እናርገው። በዚህ ህዝባዊ ስብሰባ ላይ የተገኙ ተሳታፊዎችን ጥያቄ መሰረት አድርገው በፌዴራል አወቃቀር ስርዓትና በአዲስ አበባ ይገባኛል ጥያቄ ላይ አቋማቸውን አጋርተዋል። የፌዴራሊዝም ስርዓት ኢትዮጵያ ውስጥ እንዲቀጥል እንፈልጋለን። ግን እውነተኛ ፌዴራሊዝም እንዲሆን እንፈልጋለን። ዘውግ ላይ የተመሰረተ ፌዴራሊዝም እንዲሆን አንፈልግም። በግልጽ የሚለው ፕሮግራማችን ምንድነው? የመንግስት አደረጃጀት ፌዴራል አድርብ ይሆናል። የፌዴራል መንግስትና የአካባቢ አስተዳደሮች ይኖራሉ። የአስተዳደር አካባቢዎች አወቃቀር በሚከተለው መርሆች መሰረት ይሆናል ይላል እና አራት መርሆች ናቸው አሉት። መልካም ምድራዊ አቀማመጥ፣ የህዝብ አሰፋፈር፣ ለአጠቃላይ አስተዳደራዊ እና የልማት ስራዎች አመችነት አንዱ ነው። ቋንቋ፣ ባህል፣ ስለ ልቦናዊ ቁርኝትና ታሪክ ሁለተኛው ነው። የሀብት ስብጥርና ፍትሃዊነት ሶስተኛው ነው። ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ይሆናል ፌዴራሊዝም እንዲዋቀር የምንሰራው ማለት ነው። አዲስ አበባ የማን ነች የሚለውን ጥያቄ ማንም እንትን ለማድረግ አይደለም። እነስክንድር ገና ከመጀመራቸው በፊት ኢትዮጵያ ቴሌቪዥን ጋር ባደረኩት የመጀመሪያ ኢንተርቪው ያልኩት ይሄንን አዲስ አበባ የማን ነች የሚባል ጥያቄ የብድ ጥያቄ ነው። አዲስ አበባ የአዲስ አበባ ከተማ ነዋሪዎች ነው ከዚህ ውጭ የሚነሳ ጥያቄ ሊኖር አይገባም ይሄ አቋማችን ነው በፊትም ያልነው ነው ወደፊትም እንለዋለን እኛ እንደውም ከዛም በላይ ሄዶ ሁሉም ከተሞች እራሳቸውን ያስተዳድሩ ቅድም ስለ ድሬዳዋ የጠየቀው ወንድሜ አንዱ ክሊር የሆነ መገለጫ ይሄ አሁን ፌዴራሊዝም ተብሎ የሚባለው ነገር የማይሰራ መሆኑ የድሬዳዋ ከተማ ህዝብ የድሬዳዋ ከተማን መሪዎች መምረጥ አይችልም በፊት መመጣ ቀመር አርባ ሶማሌ አርባ ኦሮሞ ሀያ ደግሞ እዚህ አካባቢ ያላችሁ ታይ የምትተራመሱት አይነት እኮ ነው አሚን እንዴት አይነት እብደት እንደሆነ እኮ ነው። ቀደም ብለው ከተሰሙት ሀሳቦች በተጨማሪ ፓርቲው መሬትን በተመለከተ ያለውን አቋም ተጠይቋል። መሬት እንደ ቀደመው ዘመን የግል የወል፣ እንዲሁም የመንግስት በሚል ስሪት ሊኖረው ይገባል የሚል አቋም ፓርቲው እንዳለው ተሰምቷል። አሁን በሥራ ላይ ያለው የኢፌድሪ ህገ መንግሥት የማይሸጥ የማይለወጥ ስለሚገልጸው መሬት ባለቤትነቱ ለመንግሥትና ለሕዝብ ብቻ መሆኑ ተደንግገዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።